ባለፈው ቅዳሜ በቂሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ የሞተውን ሰው ማንነት ወዲያውኑ ለቤተሰብ ማሳወቅ ይገባ እንደነበር አንድ የሕግ ባለሙያ ለቪኦኤ ገለጡ። ኢትዮጵያ የፈረመቻቸውን ዓለም አቀፍ ሕጎች ጠቅሰው የተናገሩት የሕግ ባለሙያ አቶ ሽብሩ በለጠ ይባላሉ። በሌላ በኩል ቂሊንጦ ማረሚያ ቤት የሚገኙ የእስረኞች ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ እስከ ዛሬ ማወቅ አልቻሉም። ያነጋገርናቸው የታሳሪ ቤተሰቦች እንደነገሩን ከሆነ እስከ አርብ ጠብቁ ነው የተባሉት። ሊጠይቁ ሲሄዱም ሆነ ጥያቄ ሲያቀርቡ የሚደርስባቸውን እንግልት ዛሬም ቀጥሏል። በእስር ላይ የነበሩ ሀያ ሶስት ሰዎች በቃጠሎ መሞታቸውን በትናንቱ ዕለት ይፋ ያደረጉት የመንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ቃል አቀባይ አቶ መሐመድ ሰይድ የሟቾቹ ማንነት ደረጃ በደረጃ ለቤተሰቦቻቸው ይገለጻል ብለው የተናገሩትም ትናንትና ነው። ሲሆን ግርማ ዝርዝር አላት። ቅዳሜ ነሐሴ 28 ቀን በቂሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ የደረሰውን የጉዳት መጠን በዝርዝር ወዲያውኑ ለቅርብ የእስረኛ ቤተሰብ አካላት ማሳወቅ ይገባ እንደነበር የሕግ ባለሙያና የአቶ ዮናታን ተስፋዬ ጠበቃ አቶ ሽብሩ በለጠ ለአሜሪካ ድምፅ ተናገሩ። እነዚህ በእስር ላይ ያሉ በተለይ ቂሊንጦ ያሉት ሰዎች ተፈርዶባቸው ሳይሆን የዋስትና መብታቸው ተከልክሎ ፍርድ ቤት መቅረባቸውን ለማረጋገጥ ነው። በእስር ቆይተው እንደሁም ማረፊያ ቤት ነው የሚባለው ከነስሙ አረሚያ ቤት እንኳን አይደለም። እዛ በመቆየታቸው በነፃነት የመንቀሳቀስ መብታቸው ቢገደብም ሌሎች መብቶቻቸው በተሟላ ሁኔታ ሊጠበቁላቸው ይገባል። አሁን በተፈጠረ ሁኔታ እያንዳንዱ ዝርዝር ነገር ማረፊያ ቤቱ ለቤተሰቦቹ በግልጽ ሊነግራቸው ይገባል። አያያዛቸውንም በተመለከተ የአደራ ስራ ነው የሚሰራው። የቂሊንጦ ማረፊያ ቤት የተፈጠረ ችግር ካለ በአግባቡ ለቤተሰብ ሁኔታውን ሳይቆይ፣ ሳይዘገይ ወዲያውኑ የማሳወቅ ግዴታ አለበት። ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ ስምምነቶችን የእስረኞችን አያያዝ በተመለከተም እንዲሁም መርሆች አሉ። እነዛን መርሆች ተከትሎ ነው ሕጋችን ነው ማለት ነው እንግዲህ ተቀብለን እስካጸደቅ ነው ድረስ ሕጋችን ነው። ስለዚህ እያንዳንዷን ነገር በዝርዝር ለቤተሰብ ማስተዋወቅ አለበት። አሁን እየተደረገ ያለው ነገር ግን የእስረኞቹን መብት ያልተከተለ ወደ መርሆቹም ሳንገባ በአጠቃላይ አንድ ሰው በሰውነቱ ያድርገው የሚገባውንም ያልተወጣ ነው ብዬ ነው የማስበው። አቶ ሽብሮ አያይዘው አደጋው እንደደረሰ በሰዓታት ውስጥ የማጣራት ስራ ተሰርቶ ቤተሰብ እንዲረጋጋ ተደርጎ መረጃው መሰጠት ነበረበት ካሉ በኋላ ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች ስለ እስረኞች መብቶች ያሰፈሩትን ደንቦች ይዘረዝራሉ። አንደኛው ስለ እስረኞች የአያያዝ ደረጃ መደበኛ ደንቦች ተብሎ በተባበሩት መንግስታት ድርጅት በአስራ ዘጠኝ ሀምሳ አምስት ጄኔድ ላይ ባካሄደ የመጀመሪያ ኮንግረስ ተቀባይነት አግኝቶ የኢኮኖሚና ማህበራዊ ምክር ቤት እንደ ኢሮፓ አቆጣጠር ጁላይ ሰላሳ አንድ አስራ ዘጠኝ ሀምሳ ሰባት በውሳኔ ቁጥር ስድስት ስልሳ ሶስት እና ሚያ አስራ ሶስት አስራ ዘጠኝ ጥና ሰባት በውሳኔ ቁጥር ሀያ ሰባ ስድስት ያጸደቀው ሲሆን በዚህ ደንብ ውስጥ ደንብ ቁጥር አርባ አራት ላይ የሚከተለውን ሞትን መታመምና መዛወርን ስለማስታወቅ የደነገገው አለ። አርባ አራት አንድ ላይ የሚለው እስረኛው ሲሞት፣ በጠና ሲታመም፣ ከፍተኛ ጉዳት ሲደርስበት ወይም የአእምሮ በሽታ አድሮበት የአእምሮ በሽታ ሕክምና በሚሰጥበት ቦታ ሲላክ የእስር ቤቱ ኃላፊ ወዲያውኑ ወዲያውኑ፣ ነው የሚለው፣ ለዳር ጓደኛ ያገባ ከሆነ ወይም ቅርብ ለሆነው ዘመዱ ይነግራል። እንዲሁም እስረኛው ቀድሞ ፈጠሬ ነው ብሎ ላስመዘገበው ሰው ያስታውቃል ይላል። ይሄ አንደኛው ደም ሲሆን በተመሳሳይ ማሰቃየትና ሌሎች ጭካኔ የተሞላባቸውን ሰብአዊነት የጎደላቸውን አዋራጅ የሆኑ አያያዞችና ቅጣቶች ለማስቀረት የተደረገ ስምምነት አለ ለተባበሩት መንግስታት ጠቅላላ ጉባኤ ሴምበር አስራ ዘጠኝ ሰማንያ አራት በውሳኔ ቁጥር ሰላሳ ዘጠኝ አርባ ስድስት ተቀባይነት አግኝቶ ኢትዮጵያ ፈርማ የተቀበለችው ነው። ይህም ተመሳሳይ ጥንቃቄ አለው። የመጨረሻው በማናቸውም ሁኔታ በስር ላይ የሚገኙትን ሰዎች መብት ለመጠበቅ በተባበሩት መንግስታት ድርጅት የወጡ መርሆች መድበልን ለመገንዘብ የሚረዳ መመሪያ እንደ ኤሮፓ አቆጣጠር ኦገስት አስራ ዘጠኝ ሰማንያ ዘጠኝ የወጣ ነው። በዚሁም መርሆ ሞትን የመሰለ ነገር ሲያጋጥም እስር ቤቱ ወዲያውኑ ታሳሪው ዳር ጓደኛ ካለው ለዳር ጓደኛው አለበለዚያ ለቅርብ ዘመዱ ወይም ደግሞ በሚታሰር ጊዜ ሪከርድ ሲደረግ የቅርብ ተጠሪ ነው ብለው ለሚጠቅሰው ሰው የመግለጽ ግዴታ አለበት። በሌላ በኩል ደግሞ ቤተሰቦችም የመጠየቅ መብት አላቸው። በምርሁ ሰላሳ አራት ላይ እንዲህ አይነት ነገር ባጋጠመ ጊዜ ስለ እስረኛው ያገባኛል የሚል የቅርብ ዘመዱ ወይም ዳር ጓደኛው የእስር ቤቱን ባለስልጣኖች በፍርድ ቤትም ሆነ በራሱ አነሳስነት ጉዳዩን በዝርዝር እንዲያሳውቀው የመጠየቅና ማረሚያ ቤቱን ደግሞ ስለ አሟሟቱ ጥርት ያለ መግለጫ እንዲሰጠው ይደነግጋል። አደጋው ከደረሰበት እለት ጀምሮ የተለያዩ የእስረኛ ቤተሰቦችን ስናነጋግር የቆየን ሲሆን በቂሊንጦ፣ በዝዋይ፣ በሸዋሮቢት እንዲሁም ታሳሪዎቹ መጀመሪያ የገቡበት ማዕከላዊ ሳይቀር በዝውውር ሄደው እንደሆን በሚል ፍለጋ አድርገው ቤተሰቦቻቸውን ማግኘት እንዳልቻሉ ለአሜሪካ ድምጽ መግለጻቸው ይታወሳል። በተጨማሪም በጥሩነሽ፣ ቤጂንግ፣ በፖሊስ፣ በጳውሎስና በሌሎች ሆስፒታሎች ፈልገው ቤተሰቦቻቸውን ማግኘት እንዳልቻሉ ገልጸው ያሉበትንም የሚነግራቸው ሰዎቻቸው ማጣታቸውን መናገራቸው ይታወሳል። በዛሬው ዕለትም የኦሮሞ ፌዴራሊስት ኮንግረስ የወጣቶች ኃላፊ አቶ ጉርሜሳ አያና ባለቤት ወይዘሮ አይነ አለም ደበሎ ማምሻውን አነጋገሪያቸው ባለቤታቸውን ማግኘት እንዳልቻሉ ነግረውኛል። በቃ ማንኛውም ጥያቄ መጠየቅ አይችሉም፣ ዞር በሉልን ነው የሚሉት። እኛ ቤተሰቦቻችን በሕይወት አሉ ወይ? የት አሉ? ከሞቱም መሬታቸውን ስጡን፣ አሉም ደግሞ ካላችሁ ያሉበትን ቦታ አሳዩን ነው እኛ የጠየቅነው። ምክንያቱም ያ ሁሉ እሳት ነዶ ሰው ተርፏል ወይ ነው የኛ ጥያቄ። እነሱ ይህንን ሁላ መጠየቅ አትችሉም ዞር በሉልን ነው የሚሉት። በጎማም ይመታሉ፣ ሲፈልጉ ሰው ላይ ጠበንጃ ዙሮ ያቀባብላሉ ለማስፈራራት። እንደገና ወደኋላም እየሸሸሽም እየሸሸሽን በሁለት ፒካፕ ነው የሚያባርሩት። እኛ እንግዲህ ከምንሞትም ብለን ነበር ያን ቀንም የሸሸነው፣ እሑድ ዕለት ማለት ነው። ቅዳሜ ተቃጥሎ፣ ቅዳሜም ሄደን እሑድ ዕለት ነው በኪ- በፒካፕ ሲያሳድዱን የነበረው። ትላንትም ሄደናል። ትላንትም ስንሄድ ዞር በሉልን ነው እንጂ ማንም ይሄ ነው ብሎ የሚሰጥሽ መልስ የለም። ሮብ ለታ እንለጥፋለን፣ የሁሉንም ስም ዝርዝር እንለጥፋለን ሮብ አሉ። እንግዲህ የሮቡን ደግሞ ለአርብ ነው የምናስተላልፍላችሁ አሉን። ደግሞ ዛሬ እንግዲህ አሁን ይቃጠሉ ይኖሩ የሚታወቀው ነገር የለም። እስከ ዛሬ ድረስ ይሄ ነው ብሎ መልስ የሰጠን አካል የለም። እንደገና እንግዲህ ከቤት በሰላም ተጠርቶ ለጥያቄ ነው የምትፈለገው ተብሎ ተወስዶ እስር ቤት ውስጥ ተቃጥሎ የሚሞትበት አገር ላይ ነን ያለነው። እንግዲህ ምንም መጠየቅም አልቻልንም። ወይዘሮ አይን አለም እርሳቸውና ሌሎች የእስረኛ ቤተሰቦች ቀኑን ሙሉ በየእስር ቤቱና በየሆስፒታሉ እየተጉላሉ እንደሚውሉ ይናገራሉ። በጣም የሚያሳዝን ሁኔታ ላይ ነን ያለ ነው። እኔ ወንጀል ሲሰራ እኔ ባለቤት ያየሁት ነገር የለም። እኔ በራሴ በኩል ማለት ነው። ተጠርጣሪዎች ናቸው ብለው ይዘው እነሱ ጋር አስቀምጠዋል። እኛ ደግሞ እንግዲህ ምግብ እያመላለስንላቸው ነው። የአንድ ልጄ አባት ነው አለ ነው ወይስ የለም ነው የሚሉ በጣም ነው የሚያሳዝነው። ሰው ከታሰረበት ቦታ ላይ በእሳት ተቃጥሎ መሞት ማለት ይሄ በጣም የሚያሳዝን ነው። ካልተቃጠሉ ደግሞ የት አሉ? ለምን አይነግሩንም የት እንዳሉ? እንደገና እሱ ብቻ አይደለም። ስንት ቤተሰቡ ሩቅ ቦታ የሆነ እዛ ውስጥ የታሰረ አለ አይደል እንዴ? ስንት ህዝብ ነው ያለው? ስንት ዩኒቨርሲቲ ተማሪ ነው እዛ ውስጥ ያለው? እናቶችን ብታያቸው ወገባቸውን በመቀነት አስረው በጉልበት ነው የሚሄዱት በጉልበታቸው ስፋልት ላይ በዛ ላይ ሂዱልን እየተባሉ ነው በጎማ የሚገረፉት። ግማሹ እየተተፋበት ግማሹ ስንት ነገር አለ። አባት አይከበርም፣ እናት አትከበርም፣ ወንድም እህት አይከበርም። ሁሉም ሄዶ ከስንት ተቋራጭ ሄዶ ነው በቃ ዝም ብሎ የሚመለሰው እና ሰው ሁሉ አገር ሁሉ የገጠሩ ሁሉ የት ናቸው? እንዴት ሆኗል ብሎ እየደወለ ነው የሚጠይቀው። ይሄ እየሄደ ሰው እያለቀሰ ደመንባ እያለቀሰ ነው የሚመለሰው። የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ቃል አቀባይ አቶ አህመድ ሰይድ በትላንትናው ዕለት ለአሜሪካ ድምጽ በሰጡት ቃለ ምልልስ በታራሚዎች በተነሳ የአመጽ ግርግር ጋር በተገናኘ ሀያ ሶስት ታራሚዎች ህይወታቸው ማለፉን ለዘጠኝ ታካሚዎች የህክምና እርዳታ መደረጉን እስረኞች ወደ ሌሎች የፌዴራል ማረሚያ ቤቶች እንዲዛወሩ መደረጉን ገልጸዋል። የእስረኛ ቤተሰቦች መረጃን ማግኘት እንዳልቻሉ ለአሜሪካ ድምጽ መናገራቸውን ጠቅሰን ጠይቀናቸው ነበር። በእለቱ መረጃውን ለማድረስ ከፍተኛ ጥረት ተደርጎ የደረሰውን መረጃ ተደራሽ ለማድረግ የሞከርንበት ሁኔታ ነው የነበረው። የእሳት አደጋ የጸጥታ ኃይሉ አካባቢው ህብረተሰብ፣ እንዲሁም የሚመለከታቸው የመንግስት አካላት በሙሉ ርብርባቸው የነበረው በታራሚዎች ላይ እዛ ባለው የህብረተሰብ ክፍሎች ላይ አንደኛ ቃጠሎ እንዳይስፋፋ የከፍ አደጋ እንዳይደርስ የሞትም የሆነ የቁስለት አደጋ እንዳይደርስና እሳቱን ለማጥፋት ከፍተኛ ርብርብ ላይ ነው የነበረው እና በዚህ ረገድ የታራሚ ቤተሰቦችን ላለማስተናገድ በሚል ሳይሆን ይህንኑ ቃጠሎውን በቁጥጥር ስር ለማዋልና የከፍ አደጋ እንዳያደርስ በነበረው ርብርብ ነው። አሁን ፈጥነን ይኸው መረጃ ተደራሽ እያደረግን ያለንበት ሁኔታ ነው ያለው በቀጣይም የታራሚ ቤተሰቦችም በትዕግስት እንዲጠብቁና ተባባሪ ሆነው ልክ እንደተለመደው ከጸጥታ ኃይሉና ከመንግስት ጋር በጋራ እንዲሰሩ ነው ማሳስበው። የህግ ባለሙያው አቶ ሽብሩ በለጠ ከሁሉም ቀድሞ ወዲያውኑ መደረግ የነበረበት ሁኔታውን በግልጽና በዝርዝር ለቤተሰብ ማሳወቅ እንደሆነ ተናግረዋል። መሞቱ እኮ የሚታወቀው ሰውዬ እነሱ ጋር ፋይል ያለው በዞን በዞን አደራጅተው ዝርዝር ጉዳዮችን ጭምር ማረፊያ ቤቱ እኮ ያውቃል። በቁጥር አይደለም የሚገለጸው ከሌ ከሌ ተብሎ ከዚህም አልፎ ጾታቸው እድሜያቸው የታሰሩበት ምክንያት በዝርዝር ማረብ የሚቶ ያውቀዋል እና በህዝብ እንትን አይደለም ሊገለጽ የሚገባው በተናጠል ቤተሰብ እንዲያውቀው ከተደረገ በኋላ ነው በአጠቃላይ ሊገለጽ የሚገባው እንጂ በአጠቃላይ የመርዶ አይነት ነገር ተደርገው ዝም ብሎ ድፍን አይደረግም ምክንያቱም ለማን ነው አሁን ሀያ ሶስት የተገለጸው ለማን ነው ሀያ ሶስት ለሁላችንም እኩል ሀያ ሶስት ነው ለእያንዳንዱ ቤተሰብ ግን ጭንቅ ነው አሁን የሆነ የኔም ቤተሰብ ይኖር የሆነው የሚል ብዙ ነው ያጋጠመኝ አይደለም በቤተሰብ ደረጃ። አሁን እዛ ያሉ ደንበኞች በምን ሁኔታ ላይ እንዳሉ በፍጹም ላውቅ አልቻልኩ። እና ሊቀድም የሚገባው የደረሰባቸውን ጉዳት ከማንነታቸው ጋር ለይተው የቅርብ ለሆነው ቤተሰብ አሳውቀው ነው እንጂ በአጠቃላይ ሀያ ሶስት መባሉ አግባብ አይደለም። እንዴ አራት ቀን ለምን ይፈጃል? አራት ቀን ወደ ውስጥ አልኮ ሲላክ አንድ ተጎዳም ሰው ይሁን አስክሬንም ይሁን ማንነቱ ታውቁኮ ነው እኔ አሁን አንዳንድ ነገር ላይ የማነባው ወደ ሆስፒታል የተላቀውም በኮድ ነው ይባላል። በኮድ የላከው ሰውየ እኮ እሱ ጋር መፍትሄ አለ። ፈቃደኝነቱ ካለ አራት ቀን አይደለም የሰአታቶች ስራ ይመስለኛል። ምክንያቱም ማረሚያ ቤቱ ትልቅ በጀት ተበጅቶለት ብዙ ብዙ የሰው ኃይል ይዞ አደራጅቶ ብዙ ነገር ሊፈጽም ይችላል ተብሎ የሚገመት ተቋም ነው እንጂ እንዲሁ ግራ የገባ ተደርጎ ሊወሰድ የሚገመት አይደለም። ስለዚህ አራት ቀን እንደውም ብዙ ነው። በጣም አራት ቀን ሊደረግ ይገባለች ሳይሆን አራት ቀን ብዙ ነው በሰዓታት ውስጥ ሊደረግ የሚችል ስራ ነው። የአሜሪካ ድምጽ ያነጋገራቸው የእሳትና ድንገተኛ አደጋዎች መቆጣጠሪያ ባለስልጣን የሕዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ቅዳሜ ከጠዋቱ ሶስት ሰዓት ከአስር የአደጋ ጥሪ ደርሷቸው በቦታው ሲደርሱ እሳቱ ሰፊ እንደነበር ገልጸው እሳቱን ለመቆጣጠር ሰባት ሰዓት እንደፈጀባቸው መናገራቸው ይታወሳል። በዚህ እስር ቤት ታስሮ የነበረው የዞን ዘጠኝ ጦማሪ በፍቃዱ ኃይሉ በቂሊንጦ እስር ቤት ውስጥ እስከ ሶስት ሺህ የሚገመት እስረኛ ሊኖር እንደሚችል እሁድ ዕለት ለአሜሪካ ድምጽ በሰጠው ቃለ ምልልስ መግለጹ ይታወሳል።